ጠቅላይ ሚኒስትር አብይ አህመድን ለመደገፍና የኦሮሞ ፌዴራሊስት ኮንግረስ ፓርቲን ለመቃወም የሚል መልእክት ያስተላለፉ ሰልፈኞች ዛሬ ጅማ ውስጥ አደባባይ ወጥተዋል። ነዋሪዎቹ ድምፃቸውን ያሰሙት በሩጫና በሰልፍ እንደሆነ ታውቋል። ዝርዝሩን ከፀሐይ ዳምጠው። ወጣት ጉተማ ሃይደር በሩጫው ከተሳተፉት መካከል አንዱ ነው። ወጣቱ ከዚህ በፊት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉድና የጅማ ህዝብን የተመለከተ የጥላቻ ንግግር አሰምቷል ሲል ለአሜሪካ ድምጽ ገልጾ፣ ሌሎች ለተቃውሞ አደባባይ የወጡበትንም ምክንያት አብራርቷል። ጅማ ከተማ ላይ አንዳንድ ስድብ ማህበረሰቡን ክብረነክ የሆኑ ስድቦች ተቃተው ነበረው። ይህን ስድብ ለመቃወምና ስድቡን የተሳደቡ ሰዎች ይቅርታ እንዲጠይቁን ከዚህ በፊት ጠይቀን ነበረ። በዚያም ይቅርታ ምንም መልስ ስላላገኘን ዛሬ ድቀስና ይህንን ስድብ ለመቃወም ወጥተናል። ዶክተር አብይ በተለያየ በቤተሰቡ በማህበረሰቡ የተሰደበው ስድብ አለ ይሄ ደግሞ ስድብ ደግሞ የፖለቲካ ለውጥ ያመጣ ዶክተር አብይ በስራ አፈጻጸሙ በአገረገዛዙ ደካማ ከሆነ በድክመቱ ሊሰደብ ይገባል። ያውም ደግሞ ዶክተር አብይ ሳይሆን ስርዓት ነው ሊሰደብ የሚገባው። አሁን ግን እየተደረገ ያለው በግለሰብ ላይ ስድብ እየተደረገ ነው። ይሄንን ስድብ እያደረጋችሁ አላችሁ። በጅማ ላይ ሰው መሬት እንጂ ሰው የለንም የምትሉ ሰዎች፣ ሰውም አለን ሀብትም አለን በሚል ተቃውሞ ወተናል። ጉተማ አክሎም የፕሮፌሰር መረራ ፓርቲ የጅማን ህዝብ በይፋ ይቅርታ ሳይጠይቅ ለምርጫ ቅስቀሳ ለመምጣት ቀን መቁረጡ አግባብ አለመሆኑን ለማሳየት ነው ብለዋል። እኛ ለምንድን ነው እንደዚህ የምንባለው? እንደ ማንኛውም ኦሮሞ ከኦሮሞ ጋር ነው ትግል ስናደርግ የነበረው። ለምንድን ነው የምትከፋፍሉ? ለምንድን ነው የሚለያየንን ነገር የምታደርጉት? ይህንን ነገር ይቅርታ ጠይቁን እና ከማህበረሰቡ ጋር ታረቁ። ኦሮሞ ባህል አለው። በባህላችን መሰረት ታርቀን ወደ ሰላም መግባት አለብን የሚል ነው ይሄ ካለ ደግሞ እኛን ሰድባችሁ ሰው የለንም ብላችሁ ለቀስቀሳ ለምን ትመጣላችሁ የሚል ነው። ኛ ጥያቄ ጠቅላይ ሚኒስትር አብይ አህመድን በመደገፍ በተካሄደው የጅማ ከተማ ትዕይንት ላይ የተንጸባረቁት መልእክቶች፣ ተቃውሞን የኦሮሞ ፌዴራሊስት ኮንግረስ እና አመራሩን የሚወነጅሉ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉድና ምላሽ እንዲሰጡ በስልክ ጠይቆ ነበር ጅማ መሬት እንጂ ሰው የለንም ብለዋል በሚል ለቀረበው ውንጀላ ከሚሰጡት መልስ ይጀምራሉ። የጅማ ህዝብ እኮ ህዝባችን ነው። እንዴት ህዝብን እንደዛ ቢያንስ ቢያንስ ሶሻሊስት ነበርኩኝ። ሰው ጅማንም፣ ብቻ ሰው ማንንም ነው ህዝብን እንደዛ የሚሳደብ ሰው አይደለሁም። አልተሳደብኩኝም፣ የሚሳደብም ምክንያት የለም። ከየት መጣ ፕሮፌሰር? ይሄ አባባል ፕሮፌሰር መራ ይሄንን ብለዋል የሚለው ከየት ነው የመጣው? በእርሶ እምነት እኔ ካድሬዎች የምንጠቀማቸውን ቋንቋዎች በእንደዛ መንገድ የተጠቀሙ ይመስለኛል። ያንን ለውጦ ይመቸናል በሚሉት መንገድ ከአገባብ ውጭ ተወስዷል ነው የተናገርኩት ነገር ከአገባብ ከቃላቶቹ፣ ወይ ከአረፍተ ነገሩ ከሆነ እንግዲህ ያው መራራ ብዙ ጊዜ ብዙ ነገር ይናገራል ይባላል። ተናግሬም ከሆነ ጅማ አካባቢ ለምሳሌ አሸንፋቸዋል ወይ አቃን የሚባሉትን ነገሮች እዛስ እኛ ወይም ተወዳዳሪ የለንም ወይም ተወዳዳሪያችን አነስተኛ ነው ወይም አላሸነፍንም ብዬ ሊሆን ይችላል ያንን እንግዲህ ካድሬዎች ይጠቅመናል ብሎ ሲጨንቃቸው ምናልባት ሚት ሲይዛቸው ለውጦ እንትን ያደረጉት ይመስለኛል። እርስዎ እንግዲህ ጅማ ላይ መሬት ነው እንጂ ሰው የለንም አሉ የተባለውን ከአገባብ ውጭ ከአረፍተ ነገሩ አገባብ ውጭ የተወሰደ የተሳሳተ ነው አላልኩም ብለውኛል። ሰላሌ ላይ ዲቃላ የሚለውን ቃል በምንድን ነው አጠር አድርገው የገለጹልኝ? አሁን በቅርቡ በተካሄደ ስብሰባ ላይ ቅስቀሳ ላይ ማለት ነው ቁጥጥና ሁለት ምርጫ ከዛሬ ሀያ ጀምሮ የተለያዩ ሰዎች የነበረው ኦፒዲዮ አሁን የተለወጠ ኦፒዲዮ በሚያምንበት መንገድና ደረጃ ከኦሮሞ ሕዝብ ጋር የዚህ ድርጅት አፈጣጠር ችግር ስለነበረው ይህ ድርጅት ደግሞ በዚህም ምክንያት በተመሳሳይ ምክንያትም ስሞቹ ሲቀይር እንደነበረ ይህንን ድርጅት ለመግለጽ የተለያዩ የኦሮሞ የፖለቲካ ሰዎች የኦፒዲዮም የአመራር ጨምሮ ሲጠቀሙ ነበር። ስለዚህ ግለሰቡን ሳይሆን የድርጅቱን ሊቀመንበር ጠቅላይ ሚኒስትሩን ሳይሆን ድርጅቱን ለመግለጽ ነው ጥቅም ላይ ዋለው ዲቃላ የሚለው ቃል ነው የሚሉኝ። እዛ የሰላሌው ቅስቀሳ ላይ መለስ በህይወት በነበረበት ጊዜ የዛሬ ሀያ ዓመት ኢሲኤ በነበረው ስብሰባ ላይ የኦፒዶ ባለስልጣናት የዛን ጊዜ ትዘምሉኝ እነ ሽፈራጅ አርሶ፣ እነ የሆነታን ንቢሻ አንተ የኦሮሞ ልጆችን እንደዚህ ትሰድባለህ አሉኝ። የለም እኔ እየተሰደብ እየተሰደብኳችሁ ሳይሆን እናንተ ችግራችሁ ስለማታውቁ ነው ችግራችሁ የኦሮሞ ህዝብ ቅድም ባልኩ መንገድ ይመለከታችኋል። የእኛ ልጆች አይነ ሉም ዲካሎች ናቸው ብሎ ይመለከታል። ከዚህ ካልወጣችሁ በስተቀር የኦሮሞን ህዝብ መብትና ትግል ማስከበር አትችሉ ብዬ በግልጽ ቋንጋን የተናገርኩኝ። መጻፍ ልታረብ ትችላለ። የጠፉ አቶ ጁነዲ ሰዶን ጨምሮ ብዙ የኦፒዶ ባለስልጣናት እኛም የሞግዚት አስተዳደር ስንነማ ስንመራ ነበር ስንላክ ነበር የህዝባችንን መብት ለማስከበር አልቻልንም ብሎ ሲናገሩ ነበር። እነሱም ደግሞ የኦሮሞ ህዝብ ምን ያክል ያንን ስም እንደሚጠላ ስላወቁ ከኦፒዶነት ወደ ምንድን ነው ዲሞክራቲክ ፓርቲ ከኦዲፍ ለወጡ ከኦዲፍ ፊት ደግሞ አሁ ወደ ብልጽግና ለወጡ። ይህ በኦሮሞ ህዝብ ፊት ነገ የተነጎዳ የምናወራርዶ ሂሳብ ነው። ጅማ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትውልድ ቦታ እንደመሆኑ መጠን እኛ የጅማ ወጣቶች ከዶክተር አብይ ጎን መሆናችንን ለማሳየት ነው ሩጫውን ያዘጋጀ ነው ያለው ወጣት ጉተማ ሲያሰሙት የነበሩ መፈክሮችን ጠቅሷል። ይዘን የወጣናቸው መፈክሮች ውስጥ ጅማ ሰውም አለው ሀብትም አለው መሬትም አለው እንደ ሌላ ኦሮሚያ የሚል ነው። ሌላው ደግሞ ዶክተር አብይ ከጎንህነት ጅማ ከተማ አትስደቡን፣ የሰደባቸውን ሰዎች ይቅርታ ጠይቁ፣ እኛ እንሳደብም የሚሉ መፈክሮች አሉ። እንደዚህም ከዚህ ጋር ተያይዞ ሀገር የጋራ ናት፣ ኢትዮጵያን የምናስተዳድረው ኢትዮጵያ የኢትዮጵያውያኖች ነች እንጂ የአንድ አካላት ብቻ አይደለችም የሚል መፈክር ይዘን ነው የወጣ ነው። ወጣቶቹ ለአሜሪካ ድምፅ እንደገለጹት በዛሬው ሰልፍ ላይ የተሳተፉ ወጣቶች በሺዎች የሚቆጠሩ ናቸው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።